ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን፣ እንደምናመሻችው የሐሙስ ነሐሴ 22 2006 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የደቡብ ሱዳን አማጽያን በምስራቅ አፍሪካ ሀገሮች ማህበር ኢጋድ የቀረበውን የሥልጣን መጋራት ስምምነት ውድቅ አደረጉ። ይህ የሆነው በትናንትና እለት አማጽያኑ በሰላም ስምምነቱ ዝርዝር ጉዳዮች ላይ ተቃውሞ ባሰሙ ማግስት ነው። በሌላ ዜና የምዕራብ አፍሪካ ሀገሮችን ክፉኛ እየጎዳ ባለው የኢቦላ ወረርሽኝ ዙሪያ የተሰናዳ ዘገባ እንዲሁም የጤና መልእክት ይዘናል። ሳምንታዊው አሜሪካና ህዝቧም ተከትሎ ይስተናገዳል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች ቆንጅታዬ ታሰማናለች። ጤና ይስጥልኝ እንደምን አመሻችሁ። የአውሮፓ ህብረት ሜዲተራኒያን ባህርን በአደገኛ ሁኔታ ለማቋረጥ የሚነሱ አፍሪካውያን ስደተኞችን ለማዳን የበለጠ ኃላፊነት እንዲወስድ ጣሊያን ስታቀርብ የቆየችውን ጥያቄ እየተቀበለ ነው ተባለ። የህብረቱ የሀገር ውስጥ ጉዳዮች ኃላፊ ሴሲሊያ ማምስትሮም ትናንት በሰጡት ቃል ኦፐሬሽን ፍሮንቴ ፕሉ የተባለ ዘመቻ እስከፊታችን ህዳር ባለ ጊዜ ውስጥ እንጀምራለን የሚል ተስፋ አለን ብለዋል። የአውሮፓ ህብረት አባል ሀገሮች አውሮፕላኖችን፣ መርከቦችን እና ሰራተኛም ጭምር በማዋጣት እንዲተባበሩ የ አውሮፓ ህብረት ባለስልጣኗ ተማጽነዋል። ህብረቱ እንደ ሊቢያ፣ ሶሪያና ኢራቅ ከመሳሰሉ ሀገሮች ጦርነቱንና ብጥብጡን እየሸሹ አውሮፓ ለመግባት የሚሞክሩትን ስደተኞች የበለጠ ኃላፊነት ወስዶ ባህሩ ላይ ከሚገጥማቸው አደጋ እንዲያተርፍ ኢጣሊያ ስትወተውት መቆየቷ ይታወቃል። የዓለም የጤና ድርጅት እንዳስገነዘበው በምዕራብ አፍሪቃ የተቀሰቀሰው የኢቦላ ወረርሽኝ ከማብቃቱ በፊት በአካባቢው ከ20 ሺህ የሚበልጡ ሰዎች በቫይረሱ ይያዛሉ። የተባበሩት መንግስታት ድርጅቱ መስሪያ ቤት ይህን ያስታወቀው ወረርሽኙን ለመዋጋት በአራት መቶ ዘጠና ሚሊዮን ዶላር ወጪ ዘመቻ መጀመሩን ዛሬ ይፋ ባደረገበት መግለጫው ነው። በኢቦላ ቫይረስ በሽታ እስካሁን እስከ 1550 ሰዎች መሞታቸውን የተናገረው የዓለሙ ድርጅት እስካሁን የተመዘገበው አጠቃላይ የቫይረሱ ተያያዦች ቁጥር ከ3000 መብለጡንና እርግጠኛው አሃዝ ግን ከዚህ እስከ አራት ጥፍም ጭምር ሊሆን እንደሚችል አስታውቋል። አብዛኞቹ የቫይረሱ ተጠቂዎች ያሉት ላይቤሪያ፣ ሴራሊዮንና ጊኒ መሆናቸውን የተናገረው ደብሊውኤችኦ ወረርሽኙ በፍጥነት እየገሰገሰ ነው ብሏል። ሆኖም አብዛኞቹ ተጠቂዎች ያሉት በጥቂት የተወሰኑ አካባቢዎች ነው ብለዋል። ይህ በዚህ እንዳለ ዛሬ ናይጄሪያ ሁለት ተጨማሪ የቫይረሱ ተጠቂዎች መገኘታቸውን ይፋ አድርጋለች። በዚያች ሀገር ያሉት የቫይረሱ ተያዦች ቁጥር አስራ አምስት ደርስ ደረሰ ማለት ነው። በሌላ ዜና በአንድ የኢቦላ ቫይረስ መከላከያ ክትባት ላይ የሚደረገው የደህንነት ሙከራ ስራ በመፋጠን ላይ መሆኑ ተገልጧል። ስለዚህም ክትባቱን በሳምንታት ጊዜ ውስጥ በሰው ላይ መሞከር ሊጀመር እንደሚችል ዜናው አስታውቋል። ሁለተኛ የዩናይትድ ስቴትስ ዜጋ የሶማሊያ ተወላጅ አሜሪካዊ ሶሪያ ውስጥ ከጽንፈኞች ጎን ሆኖ ሲዋጋ መገደሉን ዘገባዎች አመለከቱ። ኬሲኤምፒ የተባለ የሚኒያፖሊስ ከተማ ቴሌቪዥን ጣቢያ ይህ ሰው አብዱራህማን መሐመድ የሚባል እስላማዊ መንግስት ከተባለው ጽንፈኛ ቡድን ጋር ገብቶ ሊዋጋ የሄደው ነው ብሏል። እንደ ቴሌቪዥን ጣቢያው ዘገባ ከሆነ ሞሐመድ የተገደለው ከሚኒያፖሊስ አካባቢ ነዋሪ ከነበረውና ዳግላስ መኬን የተባለው የ33 ዓመት ወጣት በተገደለበት ውጊያ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የደቡብ ሱዳን አማጺያን በምስራቅ አፍሪካ ሀገሮች ማኅበር፣ ኢጋድ የቀረበውን የስልጣን መጋራት ስምምነት ውድቅ አድርገዋል። ይህ የሆነው በትናንትናው እለት አማጺያኑ በሰላም ስምምነቱ ዝርዝር ጉዳዮች ላይ ተቃውሞ ባቀረቡ ማግስት ነው። የደቡብ ሱዳን ተፋላሚ ወገኖች ባለፈው ጥር የደረሱበትን የተኩስ አቁም ስምምነት መፈራረማቸው በኢጋድ በተነገረ በማግስቱ ትናንትና ማለት ነው፣ ተቃዋሚዎቹ አልፈረምንም ሲሉ አስተባብለዋል። የተቃዋሚዎቹ ዋነኛ ተደራዳሪ ትናንት ለቪኦኤ ሲናገሩ ስምምነቱን ፈረሙ ተብሎ በኢጋድ የተሰራጨው ዘገባ ሐሰት ነው ብለዋል። የደቡብ ሱዳን መንግስት ዋነኛ ተደራዳሪ ግን ተቃዋሚዎቹ ስምምነቱን የፈረሙት በዓለም ፊት ነው ሲሉ ተናግረዋል። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል። ከሰሞኑ ከኢጋድ መሪዎች በተደመጠው ዛሬም በሌላ መግለጫ በተመለከተው ዜና ምክንያት የደቡብ ሱዳን የሰላም ድርድር መስመር የያዘ መስሎ ነበር። ዛሬ ከተቃዋሚዎቹ የተሰማው ግን ነገሮች እየተወሳሰቡ መሄዳቸውን አመልክቷል። በአዲስ አበባ ያነጋገርኳቸው የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ የተባለውን ስምምነት እንዳልፈረሙ ገልጸዋል። በእርግጥ ተኩስ አቁም ስምምነቱን ተግባራዊ የሚያደርገውን ሰነድ ወይም ማትሪክስ አልፈረምንም። የፈረምነው ምንነቱን ላላወቅነው ሰነድ እራሳችንን ያስገዛንበትን ነው። ማትሪክሱ ላይ ያሉ አባሪ ስምምነቱ ላይ አሉ። ማትሪክስ ራሱ የተኩስ አቁሙ ስምምነት አባሪ ሰነድ መሆኑን ለአደራዳሪዎቹ ምክር እንለግሳለን። ይህንኑ በመጥቀስ ያነጋገርኳቸው የመንግስት ዋነኛ ተደራዳሪ ኒያል ደንግ ኒያል ግን ስምምነቱን በምስክሮች ፊት ሁለታችንም ፈርመናል ብለዋል። አደራዳሪዎቹን ብትጠይቅ በጥላቻ አለመፈላለጉን ስምምነት ወደ ተግባር የሚለውጠውን ሰነድ ሁለታችን መፈራረማችንን ይነግሯል። ተቃዋሚዎቹ ይህንን ሰነድ የፈረሙት በዝግ አይደለም፣ በዓለም ሁሉ ፊት ነው የፈረሙት። የመገናኛ ብዙኃን ባለሙያዎች በተገኙበት፣ የኢጋድ መሪዎችን ባሉበት ነው የፈረሙት። ስለዚህ በጥላቻ አለመፈላለጉን የተግባር ሰነድ ፈርመዋል። ደግሞ መፈረም አለመፈረማቸው አይደለም ጥያቄው፣ ለዚህ ስምምነት ይገዛሉ ወይስ አይገዙም የሚለው ነው። የተቃዋሚዎቹ ተደራዳሪ ታባን ደንጋይ ስምምነቱ ከመፈረሙ በፊት የዩጋንዳ ወታደሮች መውጣት እንዳለባቸው የነበረን አቋም አልተቀየረም፣ እናም አልፈረምንም ብለዋል። ሁለቱን ወገኖች በአዲስ አበባ እያደራደረ የሚገኘው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ስምምነቱ መፈረሙን የሚገልጽ መግለጫ ዛሬም አውጥቷል። በኢጋድ ዋነኛ አደራዳሪዎች የወጣው መግለጫ ይሄው ስምምነት በፍጥነት ተግባራዊ መሆን እንደሚጀምርም ይገልጻል። ድርድሩ ለ15 ቀናት መቋረጡንም አስታውቋል። ከዚህ በኋላ ስምምነቱን የሚጥሱ ወገኖች ጠንከር ያለ ቅጣት እንደሚጠብቃቸው የኢጋድ መሪዎች አስጠንቅቀዋል። ሰሞኑን በአዲስ አበባ በተካሄደው የመሪዎች ስብሰባ ላይ የተናገሩት የወቅቱ የኢጋድ ሊቀመንበር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አካባቢው የራሱን እርምጃ ይወስዳል ማለታቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዚህ በደቡብ ሱዳን የሰላም ስምምነት ዙሪያ ተጨማሪ ዘገባ ከምሽቱ ሶስት ሰዓት ላይ እናቀርባለን። ከአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ሰሞኑን ኻርቱም ላይ የተካሄደው የኢትዮጵያ፣ ሱዳንና ግብፅ የውሃ ሚኒስትሮች ስብሰባ ኢትዮጵያ እየገነባች ባለችው ህዳሴ ግድብ ላይ ለተወሰኑ ውዝግቦች ከ85 ከመቶ በላይ መልስ ተሰጥቷል ሲሉ የግብፅ የመስኖ ሚኒስትር መናገራቸውን የሀገሪቱ የመገናኛ ብዙኃን ዘግበዋል። ሦስቱ ሀገሮች ተቋርጦ የቆየውን ምክክራቸውን እንደገና ባደረሱበት በዚህ ስብሰባ ማብቂያ ላይ ታዲያ የስምምነት ሰነድም ተፈራርመዋል። ሰለሞን አባተ ተጨማሪ ዘገባ አለው። የግብፅን የመስኖ ሚኒስትር ዶክተር ሁሳም አል መጋዚን ያነጋገረው የግብፅ አልጣሕሪር ቴሌቪዥን ኢትዮጵያ በግድቧ ላይ ተጨማሪ ጥናቶችን እንድታካሄድ የሚያሳስብ መልእክት አዝሏል ያሉትን የዓለም አቀፍ የባለሙያዎች ቡድን ሐሳቦች ተቀብለው ለመተግበር መስማማታቸውንና ይህንኑ የስምምነት ሰነድም ትናንት መፈረማቸውን አስታውቀዋል። ሚኒስትሩ አክለውም ጥናቶቹን ማካሄድ በሚቻልባቸው የአፈጻጸም ዘዴዎች ላይ መስማማታቸውን መግለጻቸውን ቴሌቪዥን ጣቢያው ዘግቧል። በሌላ በኩል የግል ጣቢያ በሆነው ዘገባ መሰረት በሶስቱ አገሮች በሚመረጥ የአማካሪዎች ተቋም ጥናቶቹን እንደሚያካሄዱም መስማማታቸውን ግብፃዊው የውሃና የመስኖ ሚኒስትር ተናግረዋል። አብዛኛው የንብረትነት ድርሻው የግብፅ መንግስት የሆነው አልአህራም ጋዜጣ በዌብሳይት የእንግሊዝኛ እትሙ አህራም ኦንላይን ባሰፈረው ዘገባ የኢትዮጵያን ግዙፍ ሃይድሮኤሌክትሪክ ኃይል ማመንጫ ግድብ ግንባታ አስመልክቶ ቀደም ሲል ተነስተው ከነበሩት አለመግባባቶች ከ85 ከመቶ በላይ መፍትሄ አግኝተዋል ሲሉ የመስኖና የውሃ ሚኒስትሮ ሐሳም ኤል መናገራቸውን ዘግቧል። ይሁን እንጂ ሚኒስትሩ ግብፅ ለኢትዮጵያው ህዳሴ ግድብ ግንባታ ይሁንታ የመስጠት አለመስጠቷ ጉዳይ የሚወሰነው በዓለም አቀፉ የጥናት ውጤት ነው ማለታቸውንም የግብፅ መንግስታዊ የዜና ወኪል ሜና አመልክቷል። በኢትዮጵያ በግብፅና በሱዳን መካከል የተጀመረው የምክክር ስብሰባ ግብፅ ሶስተኛውን ዙር ረግጣ ከወጣች በኋላ ተቋርቶ መቆየቱ ይታወሳል። የግድብ ግንባታና የግብፅን አቋም አስመልክቶ አስተያየቶቻቸውን እንዲሰጡ ቀደም ሲል ሲሲቲቪ የሚባለው የቻይና ቴሌቪዥን ስርጭት የአፍሪካ ፕሮግራም አነጋግሯቸው የነበሩ ግብፃውያን የተለያዩ ሀሳቦችን አንጸባርቀዋል። የመንግስታዊው አልአህራም ጋዜጣ የአፍሪካ መምሪያ ኃላፊ አማል አህ ጣዊል ኢትዮጵያን በድብቅነት ከሰው ነበር። ግብፅ በውሃ እጦት እየተሰቃየች ነው። እኛ በሰው 600 ሜትር ኪዩብ ውሃ ብቻ እያገኘን ኢትዮጵያ ግን ግድቧን ለመገንባት ጊዜ እየገዛች ነው ኢትዮጵያ ለግብፅ ምንም መረጃ አትሰጥም የግድቡን ደህንነትም የውሃውን ፍሰት አለመጎዳትንም በተመለከተ ይሄ ደግሞ ግብፃውያንን ያስቆጣል የፖለቲካ ተንታኝና ጸሐፊው ዋሲም አልሲሲ ደግሞ የግልግልን ሀሳብ አቅርበዋል ዊ ጎ ቱ ለሃይ ኮርት ኦፍ ጃስቲስ ወደ ፍትህ ችሎት ወደ ለሀይ እንሄዳለን ቀደም ሲል በታባ ጉዳይ የሰራነውን እንሰራለን። ጉዳያችንንና ስጋታችንን እንገልጣለን። ይህ ግድብ የሚገነባ ከሆነ ግብፅ እንዴት ልትጎዳ እንደምትችል እናሳያለን። ግብፅ የተለያዩ ሌሎች ጫና አሳዳሪ እርምጃዎችን መውሰድ እንዳለባት ሀሳብ ያቀረቡ ግብፃውያንንም ሲሲቲቪ አቅርቦ ነበር። ምንም እንኳ ትናንት የተደረሰው ስምምነት የሶስቱን ወገኖች ወደፊት ግንኙነት እጣ ፈንታ ዛሬ ባያረጋግጥም ከቀድሞዎቹ የተለየ መደምደሚያ ያሳየ ነው። ስለ ሰሞኑ ስብሰባና ስለ ትናንትናዎቹ የካርቱም ስምምነት ዛሬ ባደረግኩት ጥረት ከኢትዮጵያ መንግስት ወገን ለጊዜው ምላሽ ባላገኝም ለነገ ሰፋ ያለ መረጃ ሊሰጡኝ የቀጠሩኝን ባለስልጣን አስተያየት ይዤ መለሳለሁ። ወደ ተከታዩ ዘገባችን ስናልፍ በአሳሳቢው የኢቦላ ወረርሽኝ ስርጭትና የመከላከል ጥረቶች ዙሪያ ያተኮረ የአፍሪካ ባለሙያዎች ውይይት በመንግስታቱ ድርጅት ጽህፈት ቤትን ይመለከታል። የአፍሪካ ተወላጅነት ያላቸው ታዋቂ የሕክምና ባለሙያዎች የማህበረሰብና የልዩ ልዩ እምነቶች መሪዎችና እንዲሁም ከፍተኛ የአፍሪካ መንግስታት ተጠሪዎች በሚሳተፉበት በአሳሳቢው የኢቦላ ወረርሽኝና መከላከል ስራዎች ላይ ያተኮረ ጉባኤ ነው። ተከታዩ ቃለ ምልልስ መነሻውን ያደረገው በኒውዮርኩ የተባበሩት መንግስታት ድርጅት ጽህፈት ቤት የሚካሄደውን ይህንን የውይይት መድረክ ካስተባበሩት ድርጅቶች ተጠሪዎች አንዱን በጉባኤው ጭብጦችና ውጥኖች ዙሪያ ምንነት አወያይተናል። አሉላ ከበደ ነው ፕሮግራሙን ያዘጋጀው። እነሆ። ዶክተር መሐመድ አላሚኑር ሁሴን ይባላሉ። የውስጥ ደዌ ሕክምና ባለሙያ ናቸው። ቀደም ሲል በኒውዮርክ ስቴት ዩኒቨርሲቲ የሕክምና ትምህርት ቤት የአረጋውያን ሕክምና ክፍል ዲሬክተር በመሆንም ለረዥም አመታት አገልግለዋል። በአሁኑ ወቅት በኒውዮርክ ከተማ የሚገኘውን ዩናይትድ አፍሪካን ኮንግረስ በመባል የሚታወቀውን የማህበረሰብ ድርጅት በሊቀመንበርነት ይመራሉ። የምዕራብ አፍሪካ አገሮችን ለከፍተኛ ስጋት ላጋለጠውና እስካሁን ቁጥራቸው ከ1500 በላይ ለሚደርስ ሰዎች ሞት ምክንያት ለሆነው የኢቦላ ወረርሽኝ ሁነኛ መከላከያ ጠንካራ አጉራዊና ዓለም አቀፍ ድጋፍና ትኩረት ለመሳብ የታለመ ነው ያሉትን ጉባኤ ውጥን ሲያስረዱ ሁኔታው እያደር እየባሰና ይበልጥም እያሳሰበ መሄዱ በአካባቢዎቹ በሕክምና ሥራ የተሰማሩ ወገኖች ጥሪ ያለመሰማቱ፣ ከተሰማም ምላሹ መዘግየቱ ነው ያነሳሳን። በግልም ሆነ በጋራ የተሻለ ማድረግ እንችላለን ይላሉ ዶክተር መሐመድ። ይሄ ኤፒደሚክ ከተነሳ ጀምሮ ብዙ ጊዜ በተለይ በቦታው ሆነው በሕክምና ሲያገለግል የቆዩት ሜዲሲን ሳን ፍሮንቲር ወይም ዶክተር ሲዛት ቦርደርስ ድንበር የለሽ ሐኪሞች ድርጅት ቀደም ብለው በጣም ጉዳዩ ከባድ እንደሆነ ለዓለም እንትኖች አፒል ሲያደረጉ ቆይተዋል። ነገር ግን ብዙ አዳማጭ አላገኘም። ኢንፋክት በአሁኑ ወር ነው የዳብሉ ኤች ኦ ለመጀመሪያ ጊዜ ሄልት ኢመርጀንሲ ብሎ ያወጀው እና ይሄንን ስንሰማ ወደ ግንቦት አካባቢ ነው የእኛ ድርጅትና አንድ ከኛ ጋር ፓርትነር ያለ ደግሞ ጊዮን ሀንድ ፋውንዴሽን ይባል ይህ ነገር ምንም እንደው የሚገባውን ትኩረት አያገኝም ያለ እና ምን ብናረግሻ አለ ዝምለ ናየት አንችልም በማለት መጀመሪያ ነገር አዌርነሱን መፍጠር እና ምን ያህል እርጀንት እንደሆነ ጉዳዩ ግንዛቤ ለመፍጠር የሚያስችል መረጃ ምድረግ ኤግዛክት እሱን ለማድረግ ሁለተኛ ደግሞ በበኩላችን እዚህ ያለነው ዳያስፖራው ኢንዲቪጁዋልም ሆነ በድርጅት መጠን በፕሮፌሽንም ሆነ ለበጎ አድራጎትም ይሁን ልናረገው የምንችለውን እርዳታ ለመስጠት መዘጋጀት። ሶስተኛ ከዛ በላይ ግን ይህ ትንሽ ግሩፕ አቅም በላይ የሆነ ነገር ነው። ኢንፋክት ዶክተርስ ዊዝአውት ቦርደርስ ከአቅማችን በላይ ነው ብለው ከተናገሩ ቆይቷል እና የዓለም አቀፍ ድርጅቶች በተለይ እንደነ ወርልድ ሄልዝ ኦርጋኒዜሽን የመሳሰሉ ታላላቅ ሀገሮች የአውሮፓ ውስጥ፣ አሜሪካም በእውነቱ እዛ ኤፒደሚ በጣም የበዛበት ቦታ በቂ ሂዩማንም ካፒታል ሪሶርስም የላቸውም እና እርዳታ እንደሚያስፈልግ ሎቢ ለማድረግም ነው። ይህ ሁሉ ሲሆን ይሄ በሽታ ጊዜው ጎግናይዝድ የሆነ መድኃኒት የለውም፣ ቫክሲኔሽንም የለውም። አንድ ትልቁ ያለን መሳሪያ ያው ፕሪቬንሽን ነው። በሽታውን መከላከል መከላከል ነው። ለመከላከል የሚደረጉ ብዙ ነገሮች አሉ። እስካሁን ድረስ የተሳፋው አብዛኛው በቂ ኢንፎርሜሽን በደንብ አልተሰራጨም ለህዝቡ። እና ፒ አይ ቲ ብለን አሁን የያዝነው ካምፓይን አንዱም ፕሪቬንሽን፣ ኢንፎርሜሽን እና ትሬኒንግ ማሲቭ ካምፔን ሊያስፈልገው ይህንም ለማድረግ ደግሞ ካልቸራሊ ሰንስ በሆነ መንገድ ህዝቡ በሚገባው መንገድ በተለይ ከኮሚኒቲው ጋር ጥሩ ግንኙነት ያላቸው ቪሌጅ ኤልደርስ ነኝ ትራዲሽናል ሂለርስ እነም የሚመሳስሉ ደግሞ ፌስ ሊደርስ ሃይማኖት መሪዎች እነሱ እንደ አላይ ተባባሪ አጋር እንዲሆናቸው። አዎ እና ይሄ ሁሉ ሪሶርስ ያስፈልገዋል። እዳታ ለመሰረት የሚፈልጉት ሁሉ እዛ ላይ ቢያውሉ ጥሩ ነው። ምክንያቱም አሁን የኢንፎርሜሽን ጉለት አለ። ከዛ በላይ ደግሞ በየቦታው ባጭር ጊዜ የምታስተምራቸው ሄልት ኤክስቴንደርስ፣ ይህንን ሳኒቴሽን እና ይህንን በሽታ ምን አይነት ነገር ፕሬዘንት ማድረግ እንደሚቻል ለማስተራቀቅ የሚችሉ ሰዎች መቅጠር ያስፈልጋል በብዛት ሌላው ደግሞ ትልቁ በጣም አስቸኳይ ሆነ የሚታየው ፐርስናል ፕሮቴክቲቭ ኢኩይፕመንት ሐኪሞችም ሆኑ ሌሎች አጋዥ ሰራተኞች ከህሙማኑ ጋር ወይም ለበሽታው ከተጋለጡ ጋር ሲገናኙ ራሳቸውን ለመጠበቅ የሚረዷቸው መሳሪያዎች እያሉ ነው። ኤግዛክት ልክ ነው። እንደምታውቀው ብዙ ሐኪሞች ብዙ ነርሶች እና ሌሎች ጤና ባለሙያዎች በቂ መከላከያ ስላልነበራቸው ሞቷል። አንድ ቦታ እንደ ኤግዛምፕል ልስጥህ ቴኔማ ሆስፒታል የሚባለው ሴራሊዮን ውስጥ አንዷ ዴፒቲ ሜትረን ስናገር አስራ አምስት ምርሶች በዚህ በኢቦላ አጥታለች። አሁን ሶስት ቀና አንድ ሆስፒታል ውስጥ ነው የሚነግሩ አንድ ሆስፒታል ይህን ስጥህ እንግዲህ ምን ያህል አስቸኳይ እንደሆነ ለመገንዘብ ይቻላል እና ይህንን ኤኩፕመንት በተሻለ መጠን ሀገር ውስጥ እንዲደርስ እና እንዲሰራጭ በየቦታው አንዱ ደግሞ ያልታወቀው ብዙዎቹ ኢንተርፊዳዎቹን ሰዎች በተለይ ከሞቱ በኋላ ሀንድል የሚያደርጉት ጃኒተሮች አሉ፣ ድራይቨሮች አሉ፣ ግሬቭ ዲገርስ አሉ፣ መቃብር ቆፋሪዎች ቆፍሩ፣ እነዚህ እነ ከእሳው በመንካት እነሱም እንዲታመሙ ይሞታሉ። እና ለእነሱም ያስፈልጋል። ይሄ መከላከያ በጣም በጣም አስፈላጊ ነው። እሱን ቶሎ እንዲደርስ ለማድረግ ፈንድሬዝም ሆነ ሌሎችም ሆስፒታሎችም በየአቅማቸው እንዲረዱ ሙከራ እያበረግን እናያለን ነው እና አፒል ለማድረግ ነው ስብሰባ ላይ። መልካም። አንድ የመጨረሻ ጥያቄ እንደው ባጭሩ የሚመልሱልኝ ከሰዓት በኋላ በሚካሄደው በዚህ በተባበሩት መንግስታት ድርጅት ባዘጋጃችሁት መድረክ ላይ ከሶስት ነጥብ አምስት ሚሊዮን በላይ አፍሪካውያን በዩናይት ስቴትስ የሚገኙ ስደተኞችን እንደሚወክል ድርጅት ታዋቂ ህክምና ባለሙያዎችን ጋብዘናል ትላላችሁ በመግለጫው ዶክተር ቶሚስላቭ ፐርቮሎቪችን በተለይ በዲሞክራቲክ ኮንጎ ሪፐብሊክ በኢቦላ ጥናት ከቀዳሚዎቹ የሳይንስና የሕክምና ሰዎች አንዱ መሆናቸውን እንዲሁም ለኖቤል የሕክምና ሽልማት እጩ መሆናቸውን ጠቅሳችሁ በእሳቸው እንደሚመራ ገልጸዋል። ክብደቱን የሚያሳይ ይመስለኛል የዝግጅታችሁን። የቱን ያህል ግን መንግስታትና የተባበሩት መንግስታት ተቋማት ትኩረት ሰጥተውታል? ለጥያቄያችሁ ለዚህ መድረክ እንደገለጹት በሁሉም መልኩ የሚገኝ እርዳታ ወሳኝ እንደመሆኑ ልክ ነው። ጥሩ ጥያቄ ነው። ኢሳትም ይህንን ስብሰባ የጠራ ነው አንዱም ይህንን አድሬስ ለማድረግ ነው። እና ቅድም እንደጠቀስከው ዶክተር ፕሮቡሎቦች ኮርስ መጀመሪያ ኢቦላ አውትብሬክ ሲመጣ በዲሞክራሲ ሪፐብሊክ ኮንጎ ብዙ ሰርች በማድረግ ብዙ አስተዋጽኦ አድርገዋል። እና ሌሎችም እዛ ተካፋይ የሚሆኑ ሐኪሞች እንግዲህ ሜዲካል ስፔክሽኑ ብቻ ነው ይሄ ሌላ ደግሞ ከዛ ጋር የተያያዘ ኤንጂኦዎች እና ሲቪል ሶሳይቲ ድርጅቶች ከእኛ ጋር ኮላቦሬት እያደረጉ ተካፋይ ናቸው። ሃይማኖት መሪዎችም ተካፋይ ናቸው። ዩናይት እና ሁሉም በየፊናው በተቻለ መጠን ባለው ድርጅት ሙከራ እንዲያደርግ እና ይህንን ኢቦላ ታስክ ፎርስ በሚል አንድ ላይ ሆነን ለመስራት ነው ያሰብነው። ስብሰባውን ከጨነሱት በኋላ አንድ ዶክመንት ፕሮዲስ አድርገን ለአፍሪካን ዩኒየን ደብሊ ኤች ኦ ዩኤን ሴክሬታሪ ጀነራል ኦፊስ እና ለአሜሪካ መንግስትም እንደዚሁ ኮፒ እንዲደርስ እናረጋለን በርካታ ያሉ ውጥኖች ናቸው ያላችሁ ዶክተር መሀመድ አላሚን ኑር ሁሴን የዩናይትድ አፍሪካ ኮንግሬስ በአማርኛው ተዛማጅ ትርጉም የተባበሩት የአፍሪካውያን ምክር ቤት የበጎ አድራጎት ተቋም በኢቦላ ወረርሽኝና በምዕራብ አፍሪካ እያደረሰ ባለው ጉዳት ዙሪያ በተባበሩት መንግስታት ድርጅት ያዘጋጃችሁትን ዝግጅት አስመልክቶ ለሰጡኝ አስተያየት አመሰግናለሁ ክትትል እናደርጋለን ለንግዜር ይስጥልኝ ስጥል አመሰግናለሁ የአገሪቱ ሕዝቦች ማድረግ የሚችሉት በተቻላቸው አቅም ሁሉ ከጤና ባለሥልጣናቱ ጋር ለመተባበር ሙከራ ማድረግ ነው። የጤና ባለሙያዎች የሚሰጧቸውን ምክሮችና መመሪያዎች በጥሞና ማዳመጥና መተግበር ያስፈልጋቸዋል። በዚህ ከባድ ሁኔታ ውስጥ ማለፍ እጅግ አስቸጋሪ መሆኑን እንገነዘባለን። እናንተ ይህን ሁሉ ችግር ተቋቁማችሁ ስርጭቱን ለመከላከል የምታደርጉትን ጥረት ደግሞ እናመሰግናለን። ከጎናችሁ ሆነን በዘመቻው አብረን እንዘልቃለን። የዚህን ገዳይ ወረርሽኝ ስርጭት በቅርብ ጊዜ ውስጥ ታበቃላችሁ ብለንም ተስፋ እናደርጋለን። በ1431 መካከለኛ ሞገድ የአሜሪካ ድምፅ ሬዲዮ ስርጭት ይቀጥላል። ተከታዩ አሜሪካና ህዝቧ ይሆናል። በ1910 ዓ ም አሜሪካዊው ገጣሚ ጆይስ ኪልመር የጻፉት ግጥም ርዕሷ ዛፍ የምትል ነች። የግጥሙ ስንኝ እንዲህ ይወርዳል። በግጥም በቅኔ በጥበብ ቀለም እንደ ዛፍ ያማረ አይገኝ ባለም በኒውዮርክ መንትዮቹ የዓለም የንግድ ማዕከል ህንፃዎች በአልቃይዳ ጥቃት ሲፈራረሱ ምድር ብትናጥ የማይፈራርሱ የሚመስሉት ህንፃዎች ሲወርዱ አንድ ዛፍ ይህንን ጥቃት ቆሞ አልፏል። እንዴት? መስከረም 1993 ዓ.ም የኒውዮርክ መንታ የዓለም የንግድ ማዕከል ህንፃዎች ከአልቃይዳ በተሰነዘረ ጥቃት ሲጋዩና ሲፈራርሱ ዙሪያውን የሞላው አቧራ፣ ጭስ ጥፋትና ሞት ነበር። በዚህ አስከፊ ጥቁር ቀን አንድ ተአምር ተከሰተ። ከንፍሮ መሃል አንድ ቅንጣት ያልበሰለ ጥሬ እንደሚገኘው አንድ ዛፍ ከጥፋቱ በሕይወት ተረፈ። ይሄ ዛፍ ዛሬ ለምልሞና በመስከረም አንዱ መታሰቢያ የታችኛው የኒውዮርክ ማንሃተን ደሴት ላይ በረጅሙ ቆሞ ይታያል። ይሄ ዛፍ እንዲህ ለምልሞና ረዝሞ ይታያል ብሎ የገመተ ሰው አልነበረም። የኒውዮርክ ከተማ የመናፈሻ ስፍራዎችና የተፈጥሮ ደን መስሪያ ቤት ሰራተኛ ሪቺ ካቦ ይህንን ዛፍ በፍርስራሹ ውስጥ ተመልክቶ ከስፍራው ለጊዜው በመንቀል ወደ ሌላ ቦታ አዛወረው። ዛፉ ከ30 ጫማ አካባቢ ከዘጠኝ ሜትር ጥቂት ከፊል ነበር። ሕንፃው እላዩ ላይ ወድቆበት ጠውልጎ ነበር። እኛ ነቅለን ስንወስደው ወደ ሰባት ጫማ ወይም ሁለት ሜትር ገደማ ነበር። እላዩ ላይ ሦስት ቅርንጫፎችና ጥቂት ቅጠሎች ነበሩበት። ካቦና የሥራ ባልደረቦቹ ዛፉ እንዳይደርቅ ጥረት ጀመሩ። ተሳክቶላቸው ለዘጠኝ ዓመታት ያህል በዛፍ ማባዣ ማዕከል አቆዩት። እዚህ ጋ ተመልከተው ከመስከረም አንዱ ጥቃት በፊት የነበረው ቅርፊት ነው። ይሄ እዚህ ጋ ያለው የለሰለሰው ደግሞ አዲሱ ቅርፊት ነው። ይሄ ዛፍ ከሽብር ጥቃቱ በፊትና በኋላ የደረሰበትን ታሪክ በግልጽ ያሳያል። ከሁለት ዓመታት በፊት ካለሪ ፒር በመባል የሚታወቀው ዛፍ ወደ ቀድሞ ስፍራው ተመለሰ። ዙሪያውን ሌሎች የተዛመቱ ዛፎች አጀቡት። ኤዲ ጅንዲ በአካባቢው ባለርካሽ ልብስ በሚሸጥበት ሴንቸሪ 21 የሚባል ገበያ ውስጥ ይሠራል። ዛፉን ለማየት መጓጓቱን ይናገራል። And I actually shed a few tears and then this would be a and on the buildings casting shadows the And the leaves keep growing And it survived, it persevered, it made it. ዛፉ ሳይደርቅ ለመለመ በረታ። ልክ እኔ በወቅቱ እንዳደረግኩት፣ የምሰራበት ኩባንያ እንዳደረገው፣ የኒውዮርክ ከተማ እንዳደረገችው ሁሉ አሜሪካ እንዳደረገችው ለመለመ በረታ። በቅርቡ ኤዲ ጂንዲ ከሪቺ ካቦ ጋር በመስከረም አንዱ መታሰቢያ ተገናኘ። እናንተ የመናፈሻና ደን ሀብት ሰራተኞች አውቃለሁ፣ ከዚህ በፊት ንግርህ ያለው ጀግኖች ናችሁ። ሴንቸሪ 21 የልብስ ቤትም የዚህን ዛፍ ታሪክ ያሳተመውን የሙዚቃ ሲዲ ይሸጣል። ገቢው የማክሰኞ አብራክ ክፋዮች ቱስደይስ ችልድረን የተባለ በመስከረም አንዱ ጥቃት ለተጎዱ እርዳታ ለሚያደርግ ግብረሰናይ ድርጅት እንደ ገቢ ማሰባሰቢያ ይውላል። እስካሁን 200 ሺህ ዶላር ገቢ አሰባስቧል። አሁን ደግሞ በዚህ ሳምንት ስለተጠናቀቀው የኤሚ ሽልማት ጥቂት እንበላችሁ። ብሬኪንግ ባድ የተሰኘው የአሜሪካ ተከታታይ የቴሌቪዥን ድራማ ሰኞ ዕለት በሎስ አንጀለስ፣ ካሊፎርኒያ በሽልማት ተንበሻብሿል። ምርጥ የቴሌቪዥን ድራማም ተብሏል። ብሬኪንግ ባድ ፊልሙ የሚያጠነጥነው በአንድ የሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር የሕይወት አጋጣሚ ነው የካንሰር በሽታ እንዳለበት ከታወቀ በኋላ ለቤተሰቦቹ መኖሪያ ገንዘብ ትቶ ለማለፍ የአደንዛዥ እጽ ቀማሚ የሆነው መምህር ዋልተር ዋይት ታሪክ በብራያን ክራንሰን መሪ ተዋናይነት የአሜሪካውያንን ቀልብ ስቦ ነው የሰነበተው። بتنانتنا ولد براين كرانسن له لتنيا جزي بتكتاتي يتلفزيون دراما مرت طوان اي I, I, I don't know why I have فيلم بولينا في لا او Breaking Bad በዚህ ዓመት ተጠናቋል። አስቂኝ የቴሌቪዥን ዝግጅት በሚለው መደብ ደግሞ ሞደርን ፋሚሊ ለአምስተኛ ጊዜ ተከታታይ በሆነው የኤሚ ሽልማት አሸናፊ ሆኗል። ከዚህ ቀደም በዘጠናዎቹ ፍሬይዠር የተባለው አስቂኝ የቴሌቪዥን ፊልም ተይዞ የቆየውን ክብር በእኩልነት ሲቆናጠጥ፣ ተዋናዩ ቲዋይ በረል ለሁለተኛ ጊዜ ምርጥ ረዳት ተዋናይ ተብሏል። አሜሪካውያን በቀጥታ በቴሌቪዥን የተከታተሉት ዝግጅት ታዋቂው ተዋናይ ሮቢን ዊሊያምስ የታሰበበትም ነበር። የራሱን ሕይወት ከሁለት ሳምንታት በፊት ያጠፋው ተዋናይ ጓደኛና የሥራ ባልደረባ ቢሊ ክሪስትል የዊሊያምስን ታላቅነት መስክሯል። ለ66ኛ ጊዜ የተደረገው የኤሚ ሽልማት ከተለመደው የቴሌቪዥን ጣቢያ ስርጭቶች ውጭ በኢንተርኔት ለሚተላለፉ እንደ ኔትፍሊክስ እና በኬብል የሚተላለፉ ኤኤምሲ እንዲሁም ሆም ቦክስ ኦፊስን ያካተተ ነበር። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ስላሽ አማህሪክ በመግባት መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማህሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈው ስርጭት ላይ እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራለን ኤሲያ ከአባ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።